በትግራዩ ቀውስ ወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ በሶስት ወገን የተጀመረ ጠበቅ ያለ ክርክር የመጨረሻ ክፍል ነው። አጠቃላዩን የኢትዮጵያን ይዞታ እና ኤርትራን ጨምሮ ያወዛገቡ በነበሩ ጉዳዮች ላይ ከሚያደርጉት ክርክራቸው አልፈው ሁሉን አብሮ ለማኖር ሊያዛልቁ ይችላሉ የሚሏቸውን መንገዶች እንዲመለከቱም ይበረታታሉ። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ ከቶሮንቶ ካናዳ፣ ዶክተር ዮሐንስ ብሩ ከዋሽንግተን ዲሲ እና ዶክተር በረሄ ሀብተ ጊዮርጊስ ከአትላንታ ናቸው። በቀደመው ክርክራቸው እልባት ካደረጉበት ጭብጥ ይጀምራሉ። ዶክተር በርሄ ቀደም ሲል አቶ ዮሐንስ ከእርስዎ ጋር ምስማማለሁ የኢትዮጵያ ሰብአዊ መብት ኮሚሽንን ዘገባ ጥያቄ ውስጥ አስገባዋለሁ ብለዋል። በእርግጥ ከእርስዎ የተለየ ምክንያት ነው ሁለታችሁ የምታነሱት። በሌላ በኩል የሀሰት ወሬዎች መነዛታቸውን እስማማለሁ። ነገር ግን እነኛን የሀሰት ወሬዎች የሚነዛው በኤርትራ ጦር ሰራዊት ውስጥ ያለ የፕሮፓጋንዳ ስራ የሚሰራ ክፍል ነው ነው ያሉት። ሌሎችም ትችቶች ቀርበዋል። በቀረቡት ላይ ሌላ ጥያቄ ማስከተሉ ምክንያታዊ አይመስለኝም እና እድሉን ልስጠው። እኔ እንደሚታየኝ የኤርትራ ሰራዊት እንደዛ አይነት ፕሮፓጋንዳ ውስጥ የሚገባበት ምክንያቱም አይታየኝም የዚህ ጦርነት መካፈሉ በጣም ሊሚትር በሆነ መንገድ እና ትንሽ አወዛጋው ሊሆን ስለሚችል ሌላው እስካሁን ድረስ በግልጽ ያልወጣ ነገር ስለሆነ እኔ በኤርትራ በኩል እንደዚ አይነት መጨመቅ እናንትን የነበረበት አይመስለኝም በጣም በቀላሉ ያለፈ ነገር ነው ይሄ እና ባዶ ምናምን የሚባለው ደግሞ እሱ ድሮ የነበረ ነው በዛው አይነት አነጋገር የቀረ ነው አሁን የለም እንደሱ አይነት እና ወተር ነገር መንግስት የሚፈልገው ይናገራል የማይፈልገውን ደግሞ አይናገራል ስ ስንድ እንደማውቀው እና ቀላል ነው ነገሩ ወይነው። እንዲያውም ከአሁን በኋላ ይሄ ነገር አልፎ እኛ ለወደፊቱ የሚከፈተው አዲስ ምዕራፍ ነው የተከፈተው ነው የምለው ላይ ቆይተዋል። ይህ ምዕራፍ እንትን ካለ ግን አንዳንድ ነገሮች ነበሩ፣ ውዝግቦች ስለነበሩ ሊካሄድ አልቻለም እና ለመጪው በአካባቢያችን ያሉት እድገቶች የሬድ ሲ አሁን አይታችኋል አንድ መርከብ ስዊዝ ካናል ላይ ስለቆመች ምን ያህል ችግር እንደተፈጠረ ባብ ኤል መንደብ ከዛ ያላነሱ ኢምፖርታንስ ያለው ነው። ቀይ ባህር በጣም ኢምፖርታንት ነው። የዓለም ስልጣኔ የዓለም ሀብት የዓለም ኢኮኖሚክ እንቅስቃሴ ወደ ኤስያና ወደ ደቡብ ሄደዋል። ኤውሮጳ የሞተ ኮንቲነንት ነው። እሱን ይዘው አሁን የሚጨፍሩ እና የአውሮጳ ዩ ምናምን የሚባለው ይሄ የሞተ ኮንቲነንት ነው እና ይሄ ሁሉ ትተን አሁን እስ ለወደፊቱ ለምን አናየም? አዲስ ምዕራፍ ነው አሁን የተከፈተው። በተለይ የምልበት ምክንያት የኢትዮጵያና ኤርትራ ህዝቦች እና መንግስታት አንድ ላይ ሆነው ዜሮ ሳም የሆነ ሲትዌሽን ሳይሆን አንተ ካገኘ እንጠፋለን የሚል አይነት ሳይሆን አብረው መበልፀግና መኖር የሚችሉበት እንዲያውም ለሱ ብቻ ሳይሆኑ ሶማሊያ እዛ እነሱ እንትን ውስጥ የገባችበት ሁኔታ የተፈጠረ ነው ያለው። እና ይሄ ነገር እንዴት ነው በወደፊቱ እድላችን የሚያበራል? እንዴት ነው የሚሆነው የሚለውን ነገር ብናይና በሱ የተሻለ ይመስለኛል ይሄ የሪፖርት እንዲህ ተደርጓል እንዲህ ተፈጽሟል የሚባለው ፖስት ሞርተም እንትን ነው። ያለፈ ነገር ነው እና እሱ በሁኔታውና በሕግ መሰረት ይጣራ። ውሸት ሆኖ የተገኘውን የውሸት እንትን ምንጭ የሆነውን ደግሞ ታውቆ በሕግ የሚቀጣ ከሆነ በሕግ መቀጣት አለበት፣ ወይ ደግሞ ሁኔታው ለህዝብ መገለጽ አለበት ነው የምለው። ግን አሁን ያለን ትልቁ ትልቁ ቻለንጅ መጪው እድላችን ነው እና በሱ ነው እንትን ማለፍ የምፈልገው ይህን መልካም መጪው እድላችን ብለዋል ዶክተር በርሄ። እሱ የውይይታችንን መቋጫ ነው። ሁሉን አብረው የሚያኗኑር ሁኔታ እንዴት መፈጠር ይችላል ላይም የየበኩላችሁን ሀሳብ ሰታችሁ ነው ክርክሩን የምንቋጨው። እያሰቡ ይቆዩኝ። ከዛ ጥያቄ ጋር ወደ እርሰው መለሳለሁ። ከዚያ በፊት ግን ሁለት መሰረታዊ ነጥቦች ላይ ሀሳባችሁን ልቀበል። ቀደም ብዬ ያስተዋወቅኩትን የጠቅላይ ሚኒስትሩ ንግግር ላይ የቀረበ ምናልባትም አብዛኛውን በግራና ቀኝ የሚያወዛግቡ ጉዳዮች የሚወክል አስተያየት ላሰማና አቶ ዮሐንሱ ደርሶ መጣለው። ቲፒኤልኤፍ በየተቋማቱ አምኒስቲ በሉት ዩኤን በሉት ኤጀንሲ ላይ ያለ ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ላለፉት ሰላሳ ዓመታት ሰግስቧል። የአሜሪካ መንግስት በመረጃ እያወናበረ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። ሀያ ዓመት፣ ሰላሳ ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው። ጓደኞች ናቸው። ከስድስት ሰው በፊት ዶር ይቀጥረዋል ለምን የተዘረፋ ሀብት አላቸው። ኢትዮጵያ እንደዛ ሀብት የላት የተዘረፋ እኮ ገና ለማስመለስ ጥረት የምታደርግ ናት። እነሱ በጣም ብዙ ብር ስላላቸው በየሀገሩ ሎቢስት ቀጥረዋል። ይጮሁላቸዋል። መተከል ብትሄድ ግን ጉሙዝ ሎቢስት መግዛት አይችልም ብቻ ሳይሆን የት እንደሚገዛም ስለማያውቅ ማንም አይጮሁለት። የአማራ አርሶ አደር፣ የአግባ አርሶ አደር ከመተከል ተፈናቅለው በየመንደር ውስጥ ያለው ማንም አይጮሁለትም። አቶ ዮሐንስ እንደተከታተሉት ሁላችሁም እንደተከታተላችሁት የበኩላችሁን አስተያየት እንድሰጡ ድል ሰጣለሁ። ወደ አቶ ዮሐንስ ነው የምመጣው፣ ተረኛው እርስዎ ነት እና በጠቅላይ ሚኒስትሩ ንግግር ውስጥ የተንጸባረቁት ሀሳቦች ቀደም ብሎ ባነሳቸዋቸው ክርክሮች ውስጥም ታይተዋል። በአብዛኛውም የሚተቹ የሚቀርቡ ናቸው። በሌላው አካባቢ የተፈጸመ በሌሎች የኢትዮጵያ አካባቢዎች የተፈጸሙ በደሎች አንዳቸውም ሪፖርቶች ላይ አልቀረቡም። ገና ከመነሻው አንዳንዶቹ ሪፖርቶች ጥያቄ ውስጥ ያስገባቸዋል የሚለው በብዙዎች ይሰማል በአንጻሩ ደግሞ ሆን ተብሎ ይህን ሁኔታ በኢትዮጵያ የሚታየውን የአሁን ገጽታ ለመፍጠር ቀድሞ የተሰራ ነው የሚለውን ነው ጠቅላይ ሚኒስትሩ ያስተጋቡት ምን ይላሉ እርስዎ አመሰግናለሁ ምናልባት የጠቅላይ ሚኒስትሩ ንግግር እዚህ ላይ ሁለት ሶስት ዋና ዋና ነገሮችን ማንሳት እንችላለን አንደኛ እሳቸው እየሰሩ ያሉትን ነገር ሌላ አካል እየሰራ እንዳለው አስመስለው ማቅረብ አለበት። እሱ ምን እንደሆነ እንመለስበታለሁ። ሁለተኛው ምናልባት ሌሎች ሀገሮች እንዴት መረጃ እንደሚያገኙ መረጃውን እንዴት አድርገው ጥቅም ላይ እንደሚያውሉትን ምናልባት አለመገንዘብ ያለበት ይመስላል ንግግራቸው። ሶስተኛው ግን በዚሁ እግረ መንገዳቸው ችግር ያለው ኢትዮጵያ ውስጥ ባለው የአመራር መዛነት ትግራይ ላይ ብቻ ሳይሆን በሌላ የኢትዮጵያ ክፍልም አውዳን የሆነ ግጭት እንዳለ ገልጸዋል። በዚህ ንግግራቸው እኔ የምወስደው ከዚህ አንጻር ነው። የመጀመሪያው ስለ ሎቢ አንስተዋል ጠቅላይ ሚኒስትሩ። ሎቢ መጀመሪያ ከባለፈው ምናልባት ሁለት ሶስት ወራት ሊሆን ይችላል የቀጠረው የኢትዮጵያ መንግስት ነው። አሜሪካ ያለው ዋሽንግተን ዲሲ ያለው የኢትዮጵያ ኤምበሲ በወሩ በየወሩ ሰላሳ አምስት ሺህ ዶላር እየከፈለ የሚያሰራው የሎቢ ፈርም አለ። ይሄ ሎቢ ፈርም የተቀጠረው አንድና አንድ አላማ ይዞ ነው። የኢትዮጵያ መንግስት አሁን ባለው ሁኔታ በተለይ ደግሞ ትግራይ ላይ ባለው ሁኔታ የዲፕሎማሲ ሽንፈት ገጥሞታል። የዲፕሎማሲ ሽንፈቱን ወደ ነበረበት ቦታ ልንመለስ የሎቢ ድርጅት ያስፈልጋል ተብሎ እንደጠቀስኩት በወር ሰላሳ አምስት ሺህ ዶላር ለሶስት ወራት ቀጥሯል። ምናልባት ከዛ በላይም ሊሄድ ይችል ይሆናል። እሳቸው ያቀረቡት ግን ኢትዮጵያ ብር የላት ሎቢ ለመክፈል የሚል ነው። እየተደረገ ያለው ግን አሁንም እልህን ነው። ይሄ ዶክመንት ካስፈለገ መስጠት እንችላለን። የትግራይ ዲፕሎማሲ ለህዝብ ነው እየተሰራ ያለው። እንደምታዩት ውጭም ውስጥም ያለው የትግራይ ህዝብ እየተፈጸመ ያለው ነገር አሰቃቂ ስለሆነ ለትግራይ የማይገባ ስለሆነ ኮዛት ማለት ለማንም ህዝብ የማይገባው ነገር ነው። ይህንን በመቃወም የትግራይ ተወላጅ የትም ይሁን የት የፖለቲካ ልዩነቱ ወደ ጎን ትቶ ሁሉም በአንድ መንፈስ ተነስቶ ዲፕሎማሲውን እየሰራ ነው። ይሄ ደግሞ ሰሚ እያገኘ ነው። ስለዚህ የቲፒኤልኤፍ ብር ስላለ ስለወሰዱ ነው የሚባለው ነገር ምናልባት ወደ ሌላ እንዳልገባ እንጂ ይመርመር እኮ ተብሎ ነበረ። ጠቅላይ ሚኒስትር አብይ መጀመሪያ ወደ ስልጣን ሲመጡ ብር፣ ውጭ የተቀመጠ ብር አለና ይመርመር ሲባል የተውበት ምክንያት ሌላ ምክንያት የለውም። አብዛኛው የሰረቀው የትግራይ ተወላጅ ስላልሆነ ነው። ከትግራይ ተወላጅ ውጭ ያለ ብዙ ሀቅ ያከማቸ ስላለ ወደዛ መግባት አልፈለጉም። ምክንያቱ ሊጋለጥ ነው። ሌላው አሁን የምንሰማው ግን የትግራይ ተወላጅ ብር ሰርቆ አከማቸ የሚል ነገር ነው። ይሄ ከእውነት የራቀ ነው። ሌላው ያነሳሁት ሀገሮች አሜሪካ ወይም ደግሞ ሌሎች ትልልቅ ሀገሮች መረጃ የሚያገኙባቸው የተለያየ መንገዶች አሏቸው። ሲጀምር አካባቢያችን ላይ የምስራቅ አፍሪካ አካባቢ ላይ በተለይ በአሁኑ ወቅት ከማንኛውም የዓለማችን ክፍል ምናልባት በበለጠ መልኩ የመረጃ ነፍናፊ ሳተላይቶች የሚርመሰመሱበት ክልል ነው። እያንዳንዱ የተደረገውን ነገር ምስልም አስደግፈው ማቅረብ የሚችሉ ማለት ነው፣ ሀይል ያላቸው በዚህ የመጀመሪያ ደረጃ ወይም የምንለው መረጃ ያገኙበታል። ሁለተኛ በሀገራችን ያሉት ኤምባሲዎቻቸው አንዱና ትልቁ ስራቸው ይሄ ነው። ኢትዮጵያ ውስጥ እየተደረገ ስላለው ነገር የሚያውቁት እነሱ ናቸው። ይሄ መረጃ በሚደርስበት መስመር ለየመንግስቶቻቸው ያሳውቃሉ። ከዛ በኋላ ደግሞ ከሌላ አካል የሚያገኙት መረጃም ይኖራቸዋል። እነዚህን አጠናቅረው ነው ኢትዮጵያ ውስጥ ምን እየሆነ ነው ያለው፣ ትግራይ ውስጥ እየሆነ ያለው ነገር ምንድን ነው የሚለውን ነገር የሚሉት መያዝ ብቻ ሳይሆን ይህንን ወደ ተግባርም እንዲቀየር የሚያደርጉት ማለት ነው። መረጃ ስላገኙ ብቻ ዝም ብለው እዚህ ወጥተን ተሰልፈን ስለጮህን ብቻ ዝም ብለው ኢትዮጵያን የገጽታ አያበላሹም ወይም ደግሞ ኢትዮጵያ ላይ እርምጃ ይወስዱ በተለያየ መረጃ አስደግፈው ነው ኢትዮጵያ ላይ መወሰድ ያለበት እርምጃ ካለ እርምጃ የሚወስዱት። አንዱን ከዚህ ጋር የተያያዘ ምንድን ነው ባለፈው ያነሱት ለምሳሌ በምዕራብ ትግራይ ላይ የሰብአዊ እልቂት እየተደረገ ነው፣ የዘር ማጽዳት ስራ እየተሰራ ነው አሉ። ይህምም ሲሉ ዝም ብለው ሴክሬታሪ ብሊንከን ብልጭ ስላለላቸው የተነሱ የተናገሩት አይደለም። የተሰነደ መረጃ እጃቸው ላይ ይዘው ነው እንደዚያ ያሉት፣ እዛ አካባቢ እየተደረገ ያለ ነገር በተመለከተ ማለት ነው። ስለዚህ ምናልባት ለኢትዮጵያ የሚበጅ መሬት ላይ የሌለን አሰራር እያመጣን የተለመደው የውሸት አካሄድ ከምንሄድ ምንድን ነው እየተደረገ ያለ ብለን ወደ መስመሩ ብንመለስ ጥሩ ነው የሚል እምነት አለን። ምናልባት አንዷን ነገር ግን ዶክተር ናፍሳ አንስተዋ ተሳላ ነፋት እንዳላለፍ ማይካድራን በተመለከተ ማይካድራ ከመጀመሪያ ጀምረን እያልን ያለ ነው። ገለልተኛ ጣሪ ግባ ነው እያልን ያለ ነው። እኛ የምናውቀው ማይካድራ ላይ ያለቀው የትግራይ ተወላጅ ነው። ይሄ ልክ ሌላ ቦታ ላይ እንደተደረገው በፈረንጆች አቆጣጠር ከኖቨምበር አራት ጀምሮ እስከ አስራ አምስት ያለውን እንቅስቃሴ ሲከታተሉ የነበሩ ሰዎች የጣፏቸው ጽሑፎች አሉ። መቼ ህንጻዎች እንደፈረሱ፣ መቼ ቤቶች እንደተቃጠሉ፣ መቼ ህብረተሰቡ እንደወደመ እንደተገደለ ግልጥ አድርገው ነው ያስቀምጧቸው። ይህንን ይዘን ነው እየተናገር ነው ያለ ነው። ለዚህም ግን እኛም ተሳስተንም ከሆነ ይሁን ግን ገለልተኛ የሆነ አጣሪ ይግባና ይስራው ሲባል አይሆንም ተባለ። የኢትዮጵያ ሰብአዊ መብት ኮሚሽን ገብቶ በግማሽ ግማሽ ለግማሽ የሆነ ሪፖርት ይዞ ነው የወጣው። ውሸትን የተቀላቀለበት ማለት ነው። እና እነዚህ ነገሮች መጣራት መቻል አለባቸው። ወደ ዶክተር ዮናስ ከመሄዴ በፊት አንድ ተከታይ ጥያቄ ግድ እንዳነሳ ይጠይቃል። ገለልተኛ አጣሪ ያሉት በሁሉም የተስማማችሁበት መልኩ ሀገራቱም፣ መንግስታቱም፣ የውጭ ታዛቢዎችም፣ ዓለም አቀፉም ማህበረሰብ ሳይቀር ያን ሀሳብ እያቀረበ ነው። እሱ ላይ እንደምትስማሙ መቁጠር ይቻላል። ነገር ግን ይሄው ብዙ ሌሎች ቦታዎች ላይ በደል ተፈጽሟል፣ ዜጎች ተገለዋል፣ የሰብአዊ መብት ተጥሷል ብሎ ያቀረበው አምነስቲ ኢንተርናሽናል ሌላ ጋር ሲያቀርብ ትክክል ከሆነ ማይካድራ ጋር ያቀረበው ለምን ትክክል አይሆንም? አቶ ዮሐንስ፣ ሌላ ገለልተኛ አጣሪ ለምን ያስፈልጋል? ሌላ ጋር መቀበል የቻልነውን እዛ ጋር ለምን መቀበል ያስቸግራል? ግልጽ ነገር ነው። እዛ ላይ አዲስ አንደኛ ሪፖርቱ እንዳነበብ ነው እርግጠኛ ነኝ፣ አንተም አንብበሃዋል ኢንዲፐንደንትሊ በገለልተኝነት ማረጋገጥ አልቻልኩም ብሏል። ሪፖርቱ ላይ ገዳዮቹ እገሌ እገሌ ናቸው ተብሎ ተብሏል። ግን አምነስቲ ኢንተርናሽናል በገለልተኝነት ኢንዲፐንደንትሊ ግን ማረጋገጥ አልቻልም። ይህንን ብሎ በግልጽ አስቀምጠዋል እዛ ላይ። መልካም እዛ ላይ አረጋግጫለሁ ሆኗል አላለም። የማርያም ጽዮንን የአክሱም የአክሱምን እልቂትን እንየው። የአክሱም እልቂት ላይ የሚያወላዳ ነገር የለውም የገሌ የፈጸመው በዚህ ቀን ተፈጸመ እንዲሆነ ብሎ ነው የቀረበው። የማይካድራ ግን ያነጋገር ናቸው ሰዎች እንዲህ እንዲህ እንዲህ እንዲህ ብለውናል፣ አምነስቲ ኢንተርናሽናል ግን ማጣራት አልቻለም። ይህን እንደሚል ነው እዛ ላይ ያስቀመጠው። ስለዚህ ይሄ ነው ሌላ ገለልተኛ የሆነ አካል ወይም ደግሞ ራሱን አምነስቲ ኢንተርናሽናል ተመንሶ ገለልተኛ ሆኖ ሊያጣራው ከቻለ እሱ ራሱን ሊያየው ይችላል። እና ለዚህ ነው እንደገና በገለልተኛ ይጣራ የምንለው። እዛ ላይ የተቀመጡ ማለት ነገሮች አሉ። ማንሳት የሚቻለው ሳምሬ የሚባል ቡድን በምዕራብ ትግራይ እዛ ነዋሪ ከሆነው ሰው ካንድም ሰው አታገኘው። ምን ማለት እንደሆነ ማን እንደሰየመው ማን እንደፈጠረው አይታወቅም። ሳምሬ የሚባለው ቡድን ማለት ነው ትግራይ ውስጥ የለም። እዛ አካባቢ ተወላጅ የሆነ ማይካድራ ውስጥ ተወላጅ የሆነ ሰው ሳምሬ የሚባል ታውቃለህ ወይ ብለህ ብትጠይቅ ሳምሪ ምን ምን ማለት እንደሆነ አይነግርህም። የለም እንደዛ የሚባል ነገር። መልካም። ለጊዜ ሲባል ወደሚቀጥለው ርዕስ እንለፍ። ዶክተር ዮናስ፣ እሺ፣ እዚህ ላይ ብዙ የሚባል ነገር አለ። አቶ ዮሐንስ አሁን የተናገሯቸው ትንሽ ብዙ ለጥያቄ የሚቀርቡ ናቸው። በመጀመሪያ ግን አንድ እርማት፣ ፕራይም ሚኒስተር አብይ በኢትዮጵያ መንግስት ለሎቢንግ ገንዘብ የሚያወጣው የለውም አያወጣም ብለዋል። ምን ያህል በተመኘ ያንን ሀሳባቸውን ሊቀይሩ ቢችሉም ነገር ግን ይሄ ሰላሳ አምስት ሺህ ብር ለሶስት ወር ቀጥሯል የተባለው ገንዘቡን የከፈለው የኢትዮጵያ መንግስት አይደለም። አንድ ኢትዮጵያዊ ነጋዴ ለሶስቱን ወር ሰላሳ አምስት ሺህ የከፈለው። ስለዚህ እዛ ላይ የፕራይም ሚኒስትሩ ያሉት በወር ነው። ካላቋረጥ ቆጣ ያ በወር ሰላሳ አምስት ሺህ ለሶስት ወር አንድ የኢትዮጵያዊ ሀብታም እዚህ ያለ ሰው ነው። እሱን እርግጠኛ ነኝ ለማቅ ነው የምናገረው። በሁለተኛ ነገር ላይ ግን አንዳንድ ጊዜ በብዛት በተለይ ይሄ ነገር በቲፒኤልኤፍ ሰዎች ላይ በህወሀት ሰዎች ላይ የሚያመዝን ነገር ነው። ኤቪደንስ እንደፈለጉት የመምረጥ ጉዳይ አለ። አሁን አቶ ዮሐንስ መጀመሪያ ሲናገሩ መጀመሪያ የመጀመሪያው መልስ ላይ የኢትዮጵያን ሂውማን ራይትስ ካውንስል እንደ አንድ ምሳሌ አድርገው አቅርበው ነበረ ትግራይ ውስጥ ለሚፈጸመው ነገር። በኋላ እንደገና ደግሞ የማይታመን ነው ብለው የመጀመሪያው ያው የሳቸውን ናሬቲቭ የሚደግፍ ስለነበር እንደዛ አሉ በሌላ በኩሉ ደግሞ የሚታመን አይደለም አሉ። አሁንም በአምነስቲ ኢንተርናሽናል ላይ ደገሙት ይሄን ነገር። በመጀመሪያ ደረጃ ማይካድራ ላይ አምነስቲ ኢንተርናሽናል የሳተላይት ኢሜጁን አንስቶ ያቀረበ ጊዜ አንድ ነገር ብሏል። በዛን ጊዜ ያ ኤሪያ በቁጥጥር ስር የነበረው በቲፒኤልኤፍ ሀይል ነው። ሁለተኛ ያለው ነገር ደግሞ ምንድን ነው፣ በብዛት የሞቱት ደሃዎች ናቸው፣ እዛ ለስራ የመጡት የአማራ ሰዎች ናቸው ብሎ ተናግሯል። ሟቾቹ አማራ መሆናቸው ምንም ጥያቄ የለም። እንደዛ ነው ያሉ። በኋላ ግን የአማራ ኃይልም ይሁን ፌደራል ገቨርንመንቱ ሀይል ሲመጣ ያ ወንጀል ከተፈጸመ በኋላ ነው እነዚህ ሀይሎች የገቡት። በመጀመሪያ ደረጃ ይሁን አቶ ዮሀንስ የሚሉትን እንመን ካል እነዚህ የተገደሉትን አማሮች የገደለው የአማራ ሚሊሽያ ነው የሚለው ልንቀበል ነው ወይንም የኢትዮጵያ ሀይል ነው ልንል ነው። ምክንያቱም ይሄ ማገደለ ማንን ሳይሆን የሰዓት ችግር አለበት የአቶ ዮሐንስ አባባል። ቲፒኤልኤፍ ከዛ ከተማ ውስጥ ከመውጣቱ በፊት ነው። እነዚህ ሰዎች ከተገደሉ በኋላ ነው የአማራ ኃይልና የኢትዮጵያ መንግስት ኃይል እዛ የገባው። ይሄን ደግሞ በትክክል ነው የተነገረው። በሁለተኛ ደረጃ አሁን ደግሞ ምን አሉ? የመጨረሻ ላይ አምነስቲ ኢንተርናሽናል አክሱም ላይ ስለተደረገው አቀራረቡ በትክክል ነው፣ ለጥያቄ የሚቀርብ አይደለም አሉ። ፓራፍሬት ነው የማድርገው፣ ወርድ ተወርድ አይደለም ያሉት፣ ግን እንደዛ ነው የተናገሩት መንፈስ አምነስቲ ኢንተርናሽናል እኮ ዳይሬክተሯ ያንን ሪፖርት የጻፈችው ዳይሬክተር እኮ የተሳሳተ ነገር ነው ያቀረብን ብላ አውጥታለች በግልጽ በፐብሊክ ሁለት ነገር ላይ ነው እንትን ያለችው። በእርግጥ ገመ ተገድሏል አለች፣ ማነው መር ማሳከር ነበር አለች። ሆኖም ግን እኛ የሰጠነው ሰርክምስታንስ ትክክል አይደለም አለች። መጀመሪያ የሰጡት ሰርክምስታንስ ምንድን ነበረ? ምንም ሳያደርጉ በሰላም የተቀመጡትን ለጸሎት የገቡትን ሰዎች ከቤተ ክርስቲያን እያስወጡ ገደሉ ነበር። ያ ውሸት ነው አለች። ሁለተኛ ያለችው ደግሞ ምንድን ነው ይሄ ነገር የተደረገበት ቀኑንም ተሳስተናል አለች። ምክንያቱም ለዛ ችግር የሆነባት ምንድን ነው ቲፒኤልኤፍ አንድ ቦታ ላይ አይደለም ሁለት ሶስት ቦታ ላይ አልጀዚራ ላይ፣ ቢቢሲ ላይ፣ ሮይተርስ ላይ የቲፒኤልኤፍ ኃላፊዎች በዛ አምነስቲ ኢንተርናሽናል ባቀረበት ቀን ላይ የእኛንንም ኮንትሮል የምናደርገው ብሎ የተናገሩበት ነበረ። እንግዲህ ቲፒልፍ ከሆነ ኮንትሮል የሚያደርገው እንዴት ነው? ሰላማዊ ሰው ተገብቶ የሚጨረሰው ብዙ ብዙ ስህተት ያለበት ነገር ነበረ። የአምነስቲ ኢንተርናሽናል ያን ሆኖ አይ አምነነዋል፣ ተቀብለነዋል፣ በዛ ነው የምንሄደው የማለት ትናለ ሌላ መጨረሻ ላይ ማለት የምፈልገው ምንድን ነው በዚህ የቲፒልፍን ፕሮፓጋንዳ በሚመለከት ብዙዎቻችሁ አይታችሁታል። የቲፒኤልኤፍ ህዝብ ተራበ፣ ተጠማ ተብሎ ሁለት ሚሊዮን ብር ዶላር በላይ ተሰብስቦ ነበር ገንዘብ። በኋላ ግን የለም ለተራበው ለተጠማው አይደለም የምንልከው ለአድቮኬሲ እንጠቀምበታለን ብለው ለፕሮፓጋንዳ፣ ለአድቮኬሲ እየተጠቀሙበት ነው። ይሄ ግልጽ ነው። ዋናው ደግሞ አንድ ከቶ ዮሐንስ ጋር የምስማማበት ምንድን ነው፣ በእርግጥ አሜሪካኖቹ ኢትዮጵያ ውስጥ ያለው ኤምባሲ አይ ቲንክ አፍሪካ ውስጥ ካሉት በሞላ በአሜሪካን ሰራተኞች ወይም በዲፕሎማቶች ቁጥር ትልቁ እሱ ይመስለኛል። አንደኛ ወይም ሁለተኛ ነው፣ ምናልባት ሁለተኛ ሊሆን ይችላል። ግን በጣም ትልቅ ኃይለኛ ያላቸው ሳተላይት ኢሜጆች ያላቸው የሚደረገውን ነገር ሁሉ ያውቃሉ። ለዛም ነው መጀመሪያውኑ ገና የጦርነት ሲነሳ ቲፒኤልኤፍ ነው ዊዛውት ፕሮቮኬሽን የጀመረው ሰው የገደለው ለዛ ያሳዝናል ብለው ኮንደሚን ያደረጉ ሁለተኛ ወደ ኤርትራ ላይ መሳሪያ የተኮሱት ችግሩን ሪጅናላይዝ ለማድረግ ነው ይሄንንም እናወግዛለን ብለው በትክክል የአሜሪካ መንግስት ይሄንን አድርጓል ተናግረዋል። ሁለተኛ ይሄ ነው። ሶስተኛ ለምንድን ነው ይሄንን ያደረጉት? የሚለውን ደግሞ አንኢኩቪክል በሆነ መንገድ የማያወለዳ፣ አንኢኩቪክል በሆነ መንገድ፣ በማያጠያይቅ መንገድ አላማቸው አዲስ አበባ ገብተው ጠቅላይ ሚኒስትሩን ከስልጣን አውርደው ስልጣን ለመያዝ ነበር ለሰባት አመት ሲጠቀሙበት የነበረውን ፕሪቪሌጅ መልሰው ለመውሰድ ነበር ብለው ይሄ ያሉት ሴክሬታሪ ኦፍ ስቴቱ ፓምፒዮ ራሳቸው ናቸው። ከዛም አልፎ ደግሞ አሲስታንት ሴክሬታሪ ኦፍ ስቴት ፎር አፍሪካ እሳቸውም ይሄንን ያደረጉት የተነጠቁትን የስልጣንና የኢኮኖሚ ጥቅም መልሰው እጃቸው ለማስገባት ያደረጉት ነው። ዋና አላማቸው የጠቅላይ ሚኒስተሩን መንግስት ለማወረድ ነው የተናገሩት ነገር አለ ስለዚህ በጣም የሚገርመው ነገር ምንድን ነው? ዴሊቨሬት የሆነ ሚስ ኢንፎርሜሽን ካምፔንን አካሂዷል ቲፒኤልኤፍ። ይሄን ደግሞ በእኔ በኩል መቼም የኢትዮጵያ መንግስት ጥፋፍ የምለው እስካሁን ድረስ ይሄንን ፕሮፓጋንዳ የሚለውን እና አድቮኬሲ የሚለውን ፐብሊክ ሪሌሽንስ የሚለው ላይ የኢትዮጵያ መንግስት በጣም ወደኋላ ነው። እንትን ያለው ጠቅላይ ሚኒስተሩን ብለውታል። በፒአር ላይ እያሸነፉ መሆኑን የቲፒኤልኤፎች በእርግጥ ጊዜያዊ ድል ነው። እነዚህ ነገሮች በሙላ ሲባሉ የነበረው አሁን አንድ ጊዜ አንድ እንትን አላቸው ምንድን ነው፣ ቲፒኤልኤፍ ሮቦት አላቸው ትዊተር የሚልክ ፊል ታደርገዋለህ። መጀመሪያ የሰዎች ስም ይከብተትበታል። ከዛ በኋላ አሁን አንድ ጊዜ ትዝ የሚለኝ ነገር ምንድን ነው፣ አንድ ሴት ለአስራ አምስት ሰው ወንዶች ደፈሩኝ፣ እንደዚህ ያደረጉኝ ብላ ትዊት ታደርጋለች። ስሟ ለዛ ላይ የተወሰኑ የእንግሊዝኛ ስህተቶች አሉበት ኮማ ምናምን ካለቦታቸው የገቡ ያሉበት። ዘሴም ክሌይ አስራ አምስት ወንዶች ደፈሩኝ ከነ ዘሴም ግራመር ስህተት ዘሴም የኮማ ምናምን አቀማመጥ ወደ ሀያ የሚሆኑ የተለያዩ ሴች ስም ነው የተበተነው። እንደዚህ አይነት ፕሮፓጋንዳ እንትን በሚደረግበት ጊዜ መጨረሻ ላይ ነው ፀሐይ ሲወጣ እውነቱ ይወጣል። መልካም አሁን በተቻለ መጠን ሰብሰብ ሰብሰብ አርጋችሁ አጠራ አጠራ አርጋችሁ ብትመልሱልኝ ዚ ላይ ያቆማለሁኝ። ይሄ ማለት ትግራይ ህዝብ ላይ ግፍ አልተፈጸመም አይደለም። የኢትዮጵያ ሁማን ራይትስ ኮሚሽን ራሱ መቶ ስምንት ሴቶች እንደተደፈሩ ማረጋገጫ አለኝ ሶስት ከተማ ውስጥ ሌሎች ከተማዎች ውስጥ ሪፖርት ሊደረግ ያልተቻለው ያንን ነገር የሚቀበሉት ፈራርሰዋል ወይንም ደግሞ ሰራተኛ የላቸውም። ስለዚህ ይሄ ነገር በማስንትን እየተደረገ ነው ብሎ አቅርበዋል። የኢትዮጵያ የሴቶች ሚኒስቴርም በጣም ከምንገምተው በላይ ያ ወንጀል ተፈጽመዋል ብላለች። እንደነዚህ አይነት ነገሮች እንዳሉ ትክክል ነው። አሁን መደረግ ያለበት ቲፒኤልፍን ሞቶ ከተቀበረበት ለማንሳት ከሚደረጉ ሙከራዎች ይልቅ ለትግራይ ህዝብ ምንድን ነው የሚሆነው የተበደለበት ስፈር ችግር በመጀመሪያ ደረጃ እንዴት ነው የሚቆመው፣ በሁለተኛ ደረጃ ወንጀሉን የፈጸሙት ለህግ የሚቀርቡበት ወንጀሉ የተፈጸመባቸው የመንግስትም ይሁን የህብረተሰቡ ድጋፍ እንዴት ነው የሚደረግላቸው ከሚለው ይቀርና አሁን ቲፒኤልፍ እና የቲፒኤልፍ ፕሮፓጋንዲስቶች እያደረጉ ያሉት ምንድን ነው? በነሱ በተፈጸመው ደም በነሱ በተፈጸመው ድፍረት ላይ የፖለቲካ ሸቀጥ አርገውታል። ይሄ ነው ለኢትዮጵያ የሚያሳዝነው፣ ይሄ ነው ለትግራይ ህዝብ የሚያሳዝነው። ብዙ ማለት ፈልጋለሁ ግን ሌሎቹን ሰዎች ሰዓት ሰዓቱ ብዙ ሄዷል። በጣም በርካታ ጉዳዮች እንዳሳቸዋል ጥያቄዎችን ብገታም መጨረስ አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽንን አስመልክቶ ላቀረባቸው ትችት ምናልባት ተከታይ ጥያቄ ማንሳት የሚጋብዝ ነበር። ሰዓታችን አልፈቀደም። በዶክተር በርሄ ነው የሚጀምረው። የመጠፋፋት ሳይሆን ብለውታል ቅድም። ሁሉም በሰላም መኖር የሚችልበት አካባቢ እንዲሆን የአካባቢው ህዝቦች አንድ መሆናቸው ዘመናት የዘለቀ ታሪክ መኖሩ ብቻ ሳይሆን አሁን የሚካሄድበት አቅጣጫ በየትኛውን መንገድ እንደተፈለገም ቢታይ ለአካባቢው ህዝብም ተጎድቷል ለሚባለውም የሚረዳ አለመሆኑን የሚያከራክር አይመስለኝም ሁሉን አብረው ስለሚያኗኑር ስለ ቀጣይ መጪጣቸው ዛሬ ያሉት እንቅፋቶችን ስለማንሳት ያገባናል በሚል ነው እና የምትነጋገሩት እንደሚያገባው ሰው ግድ እንደሚለው ሰው ዶክተር በርሄ ምን ይታዩታል? ቅድም ጀመር አድርገውታል። አድማጮች ሙሉውን ክርክራቸውን ድረ ገጻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ።